የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ሚያዚያ 2 2015 ዓ.ም ዝግጅታችን ጀመረ የአማራ ክልል ልዩ ኃይልን መልሶ የማደራጀት ውሳኔን የተቃወሙ ሰልፎች ተካሄዱ። በባህር ዳር ከተማ በደረሰ ፍንዳታ የሶስት ሰዎች ህይወት አለፈ። እነዚህ በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ የምሽቱ የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ እንደምን አመሻችሁ። አድማጮች የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ግዛት ውስጥ በደረሰ ጥቃት ሀያ ሰዎች መገደላቸው ተገልጸዋል። ምንጮች እንዳሉት ግድያውን ያደረሱት የጂሃዳዊ ቡድን የእስላማዊ መንግስት ተባባሪ ታጣቂዎች ናቸው። ምስራቅ ኮንጎ ውስጥ የሚገኝ ሲቪል ማህበረሰብ ድርጅት መሪ የሆኑት ፓትሪክ ሙኮሄ ለአዣንስ ፍራንስ ፕሬስ በሰጡት ቃል የተባበሩት ዲሞክራሲያዊ ኃይሎች የተባለው ቡድን ታጣቂዎች አርብ ዕለት ከቀትር በኋላ በሰሜን ኪቩ ክፍለ ግዛት ኦይቻ ከተማ ጥቃት አድርሰው የገደሏቸውን ሀያ አንድ ወንዶችና ሴቶች አስከሬኖች ቆጥሬያለሁ ያሉ ሲሆን በከተማዋ ሆስፒታል የአስከሬን ማሳረፊያ ሰራተኛ የሆኑ ሰው በበኩላቸው አስራ ዘጠኝ አስከሬኖችን ተቀብለናል ብለዋል። የክፍለ ግዛቷ ወታደራዊ አስተዳዳሪ ቻርልስ ኢሁታ ጥቃቱ መድረሱን አረጋግጠዋል። ግድያውን የፈጸመው ኤዲኤፍ የተባለው ቡድን መሆኑን ነው ያመለከቱት። ባለፈው ሳምንት መጀመሪያ ላይ ይኸው ቡድን በአጎራባቿ ኢቲሩ ክፍለ ግዛት ከ30 የሚበልጡ ሰዎችን እንደገደለ ኮንጎ የሚገኘው የተባበሩት መንግስታት የኮንጎ አረጋጊ ተልእኮ ሐሙስ ዕለት አስታውቋል። ዩናይትድ ስቴትስ የኤዲኤፍ መሪው ሴካ ሙሳ ባሉኩን የሚመለከት መረጃ ለሚሰጥ አምስት ሚሊዮን ዶላር እንደምትሸልም ባለፈው ወር ማስታወቋ የሚታወስ ነው። ቱኒዥያ ዋና ከተማ ቱኒስ ውስጥ ትናንት እሁድ ብዙ መቶ ሰዎች የተቃውሞ ሰልፍ አካሂደዋል። ሰልፉን ያካሄዱት የፕሬዚደንት ካይ ሰኢድ መንግስት ያሰራቸውን ወደ ሀያ የሚሆኑ ተቃዋሚዎች እንዲፈታ በመጠየቅ ነው። የፈረንሳይ የዜና ወኪል እንደዘገበው ሶስት መቶ የሚሆኑት ሰልፈኞች የሀገሪቱን ባንዲራ እና የፕሬዝደንቱን ተቃዋሚዎች ፎቶዎች የያዙ ትላልቅ ሰሌዳዎችን ካነገቧቸው ምስሎች መካከል የፖለቲካ ሰዎች፣ የቀድሞ ሚኒስትሮች፣ ነጋዴዎች፣ የሰራተኛ ማህበራት መሪዎች እና በቱኒዥያ እጅግ ተወዳጅ የሆነው ሞዛይክ ኤፍኤም ሬዲዮ ጣቢያ ባለቤት ፎቶዎች ይገኙባቸዋል። እንደ አውሮፓውያን የዘመን አቆጣጠር በ2021 የመንግስት ስልጣን ጠቅልለው የያዙት ፕሬዚደንት ካይስ ሰዒድ እስረኞቹን የመንግስት ጸጥታ ለማወክ ያሴሩ ሽብርተኞች ይሏቸዋል። አምነስቲ ኢንተርናሽናል እና የአገር ውስጥ የሰብአዊ መብት ቡድኖች ግን በመሰረተ ቢስ ክስ የተያዙት እስረኞች በአስቸኳይ መፈታት አለባቸው ሲሉ ጠይቀዋል። የፌስቡኩ ደፋሪ በሚል ቅጽል ስም የሚጠራውንና በግድያ ወንጀል ከነበረበት ወህኒ ቤት ያመለጠውን ደቡብ አፍሪካዊ ታቦ ቤስተርን እንደያዙ የታንዜኒያ ባለስልጣናት ተናገሩ። ሴቶቹን በማህበራዊ መገናኛው ላይ እያማለለ በማግኘቱ የፌስቡኩ ደፋሪ የተባለው የ35 ዓመቱ ቤስተር በዚህ መንገድ ካገኛቸው ሴቶች መካከል አንደኛዋን በመግደል ወንጀል የእድሜ ልክ ስራት ተፈርዶበት ወህኒ ቤት ታስሮ ነበር። ባለፈው ዓመት ወህኒ ቤት ውስጥ በተነሳ የእሳት አደጋ ተቃጥሎ እንደሞተ ተነግሮ የነበረ ሲሆን በዚህ ዓመት ደቡብ አፍሪካ ውስጥ ብቅ ብሎ እየታየ ነው የሚል ወሬ መሰማቱ ተነግሯል። በእሳት አደጋው ተቃጥሎ የሞተው ሰው አስከሬን ሲመረመር የሌላ ሰው አስከሬን ሆኖ በመገኘቱ ታቦ ቤስተር ከወህኒ ቤቱ ሹልክ ብሎ እንዳመለጠ ታወቀ። የወህኒ ቤቱ ባለስልጣናት እንዲያመልጥ ረድተውት ይሆናል የሚል ጥያቄም አስነስቶ እንደነበረ ተመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቤላሩስ ፕሬዚደንት አሌክሳንደር ሉካሼንኮ ሀገራቸው ከሩሲያ የጸጥታ ዋስትና ማግኘት ትፈልጋለች ሲሉ ተናገሩ። ሉካሼንኮ ይህን ያሉት ዛሬ ሰኞ፣ የሩሲያ የመከላከያ ሚኒስትር ሰርጌይ ሾይጉን ተቀብለው ባነጋገሩበት ወቅት መሆኑን የቤላሩስ መንግስት የዜና ማሰራጫ ዘግቦታል። ሉካሼንኮ ባለፈው ሳምንት ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ባደረጉት ውይይት ቤላሩስ ላይ ወረራ ቢሰነዘር ሩሲያ እንደ ራሷ ግዛት ልትከላከልላት እንደሚገባ የተወያዩበት መሆኑን እንደጠቀሱ ዘገባው አውስቷል። ፑቲን ባለፈው ወር ታክቲካዊ የኒውክሊየር መሳሪያዎችን ወደ ቤላሩስ እንልካለን ሲሉ ማስታወቃቸው ነቀፋ እንዳስከተለ የሚታወስ ነው። ሁለቱ አጋር ሀገሮች የጋራ ወታደራዊ ልምምድ እንጂ ዩክሬንን ለመውረር የሚደረግ ዝግጅት አይደለም በማለት አጥብቀው ሲከራከሩ ከቆዩ በኋላ ሩሲያ ቤላሩስን ለወረራዋ መንደርደሪያ እንዳደረገቻት ይታወሳል። ይህ በዚህ እንዳለ ሩሲያ ባለፈው ሳምንት መጨረሻ በዩክሬን ሃርኪቭና ዛፖሮዥያ ክፍለ ግዛቶች ላይ የሚሳይል የሮኬትና የመድፍ ጥቃት ማድረሷን ትናንት የዩክሬን የጦር ኃይል አስታውቋል። የሰሜን ምዕራብ ዩክሬን ካርኪቭ ክፍለ ሀገር አገረ ገዢው አሌክሳንደር ፕሮኩዲን ትናንት እሁድ በሰጡት ቃል የሩሲያ የጦር አውሮፕላኖች ሁለት መንደሮች ላይ ጥቃት ማድረሳቸውን ተናግረው፣ ሆኖም በጊዜው በሰው ላይ ስለደረሰ ጉዳት ሪፖርት እንደሌላቸው ለአሶሽየትድ ፕሬስ ገልጸዋል። የሄርዞን አገረ ገዢ በበኩላቸው ዩክሬን ባለፈው መስከረም ከሩሲያ ኃይሎች እጅ አስለቅቃ በተቆጣጠረቻት ኩፕኒስኪያ የተባለች ከተማ በሩሲያ መድፍ መደብደቧን ገልጸዋል። ድብደባው መቀጠሉን ትናንት የተናገሩት አገረ ገዢው የሩሲያ ኃይሎች መኖሪያ አካባቢዎች ላይ ሮኬት በመተኮስ ላይ መሆናቸውን አክለው እንደገለጹ ኤፒ ዘግበዋል። በሌላ ዜና የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ በትናንቱ የኦርቶዶክስ ክርስትና የሆሳአና በዓል ዕለት የደረሰውን የሩሲያ ጥቃት አውግዘውታል። ዜሌንስኪ በዕለታዊ የምሽት ንግግራቸው ሽብርተኛው መንግስት ሆሳዕናን የሚያከብረው በዚህ መልክ ነው ካሉ በኋላ ሩሲያ የባሰውን ከዓለም የምትገለልበትን ተግባር እየፈጸመች ነች ብለዋል። ታይዋን ቻይና ዛሬ ሰኞ ለሶስተኛ ተከታታይ ቀን ያካሄደችውን ወታደራዊ ልምምድ በቅርበት እየተከታተለች መሆኗን አስታወቀች። ታይዋን እንዳለችው ቻይና ባለፈው ቅዳሜ ለጀመረችው ወታደራዊ ልምምዷ ብዛት ያላቸው የጦር አውሮፕላኖችና አስራ አንድ የጦር መርከቦች ወደ ታይዋን አቅጣጫ አሰማርታለች። የቻይና የጦር ኃይል ልምምዱን ታይዋንን ማጠር እና በደሴቲቱ ያሉ ዋና ዋና ኢላማዎች ላይ የሚካሄዱ ጥቃቶች ላይ ያተኮረ ልምምድ መሆኑን የቻይና መንግስት ቴሌቪዥን ዘግበዋል። ዛሬ የጃፓን የመከላከያ ሚኒስቴር በሰጠው መግለጫ ደግሞ የቻይና የአውሮፕላን ተሸካሚ መርከብ ትናንት እሁድ ኦኪናዋ ደሴት አቅራቢያ የአየር እንቅስቃሴ እንዳካሄደ አመልክቷል። ዩናይትድ ስቴትስ ዩኤስኤስ ሚሊየስ የተባለው ሚሳይል አውዳሚ መርከቧ በደቡብ ቻይና ባህር በሚገኙት ስፕራትሊ የተባሉት ደሴቶች አቅራቢያ ማለፉን ዛሬ ሰኞ አስታውቃለች። የታይዋን ፕሬዚደንት ሳይኢንግ ወን የቻይናን የጦር ልምምድ አውግዘው ከቻይና በኩል አምባገነናዊ ተስፋፊነት አደጋ የተጋረጠባት ሀገራችን ከዩናይትድ ስቴትስ እና ከሌሎችም ዲሞክራሲያዊ ሀገሮች ጋር መስራቷን ትቀጥላለች ሲሉ አስታውቀዋል። በመጨረሻም ብዛት ያላቸው የአይሁድ እምነት ተከታዮች ኢየሩሳሌም የሚገኙ ለአይሁዶችም ለሙስሊሞች ቅዱስ የሆኑ ስፍራዎችን በእስራኤል ፖሊሶች ታጅበው ጎብኝተዋል። ጎብኚዎቹ በቅዱሳን ስፍራዎቹ ዙሪያ በእግራቸው የተዘዋወሩ፣ ፎቶግራፍም እያነሱ የጎበኙ ሲሆን አንዳንዶቹ ቅጽር ግቢው በር ላይ ሆነው ጸሎት ሲያደርሱ ታይተዋል። በቅርብ ዓመታት መሰል ጉብኝቶች የሚያደርጉ አማንያን ቁጥር እየጨመረ ሲሆን ይህም በብዙዎች ፍልስጤማውያን ዘንድ አንድ ቀን እስራኤል ስፍራውን ትቆጣጠረዋለች ወይም ትከፋፍለዋለች የሚል ጥርጣሬ አሳድሯል። የእስራኤል ባለስልጣናት በበኩላቸው የአይሁድ ሃይማኖት ምዕመናን ቅዱሳን ስፍራዎቹን መጎብኘት እንዲችሉ የሚፈቅደውን ነገር ግን በሙስሊማዊ አስተዳደር ስር በሚገኘው ስፍራ ገብተው መጸለይ የሚከለክለውን ለበርካታ ዓመታት የቆየ አሰራር ለመቀየር ፍላጎት የለንም ሲሉ አስታውቀዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅታዬን ለዓለም ዜናዎቹ እናመሰግናለን በ 19 በ 25 እና በ31 ሜትርባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ወይስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሰኞ ሚያዚያ 2 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። መንግስት የአማራ ክልል ልዩ ኃይል አባላትን በልዩ ልዩ የጸጥታ ተቋማት በማስገባት መልሶ ለማደራጀት የያዘውን ፕሮግራም የተቃወመ ሰልፍ ዛሬ በደሴ ከተማ ተካሄደ። የአማራ ክልል በየአቅጣጫው የጸጥታ ስጋት ተጋርጦበታል ያሉት ሰልፈኞቹ የልዩ ኃይልን መዋቅር አፍርሶ የሰራዊቱን አባላት ወደ ልዩ ልዩ የጸጥታ ተቋማት የማስገባት ዳግም ለማደራጀት የታሰበው ውሳኔ ተገቢነት የለውም ሲሉ ዛሬ ባካሄዱት ተቃውሞ ሰልፍ አስታውቀዋል። ተጠናቋል። በአብዛኛው የአማራ ክልል ዋና ዋና ከተሞች ባንኮችን ጨምሮ የመንግስት ስራና የግል ንግድ እንቅስቃሴዎች ለተገልጋዮች ዝግ ሆነው ውለዋል። አስተያየታቸውን ለአሜሪካ ድምጽ የሰጡ የከተማዋ ነዋሪዎች ሃይማኖታዊና ሕዝባዊ በዓላትን ተንተርሶ በተደጋጋሚ እየተቀሰቀሱ ያሉ አለመረጋገቶች እንዳሳሰባቸው የገለጹ ሲሆን ዛሬ በከተማው ሊካሄድ ቀጠሮ ተይዞለት የነበረው ሰልፍ ተሰርዟል። መስፍን አራጌ ተጨማሪ ዘገባ አለው። በሁሉም ክልሎች የሚገኙ ልዩ ኃይሎችን መልሶ ማደራጀት በሚል በመንግስት ይፋ የሆነው ፕሮግራም በልዩ ልዩ የአማራ ክልል አካባቢዎች ተቃውሞ እንደገጠመው አስተያየታቸውን ለአሜሪካ ድምፅ የሰጡ ነዋሪዎች ይናገራሉ። የመልሶ ማደራጀት ውሳኔ ወቅቱን ያላገናዘበ ነው በሚል የሚቀርቡ ተቃውሞዎች በክልሉ ላይ ከልዩ ልዩ አቅጣጫዎች ስጋት ደቅኗል ያሏቸው ኃይሎች ትጥቅ መፍታታቸው አለመረጋገጡን፣ የአማራ ክልል ከሚዋሰኗቸው ክልሎች ጋር የይገባኛል ውዝግብ በሚነሳባቸው አካባቢዎች ተጨማሪ የሆነው ሕዝብ ለጸጥታው ማስተማመኛ አለማግኘቱንና በሚሊየን የሚቆጠሩ የአማራ ብሔር ተፈናቃዮች ወደ ቀያቸው ገና ያልተመለሱ መሆናቸውን በአስረጅነት የሚጠቅሱ ናቸው። ዛሬ በደሴ ከተማ የመንግስት ውሳኔን የተቃወመ ህዝባዊ ሰልፍ የተካሄደ ሲሆን አንድ ስማቸውን ከመግለጽ የተቆጠበ አስተያየት ሰጪ በሰልፉ ላይ ተነሱ ያሏቸውን መሰረታዊ ሀሳቦች አብራርተዋል። አማራ ተጠቁሟል፣ ተከቧል፣ ነጻነት ይፈልጋል። ታሰሩ የአማራ አመራሮች አሉ፣ የፋኖ አመራሮች፣ የህዝባዊ ኃይሎች አመራሮች አሉ። እነሱ ነጻ የሆኑ ነው። ጠባቂያችን ልዩ ኃይል ነው። አሁን የአማራ ህዝብም እንደ ህዝብ፣ ክልሉም እንደ ክልል ተከቧል አደገኛ ሁኔታ ላይ ሆኖ ልዩ ሀይል ህዝቡን ጠባቂ እስከሆነ ድረስ ትጥቁ መፍታት የለበትም ነው የሚለው የተላለፈው በሰልፉ ላይ ስለተሳተፉ ሰዎች ስብጥርም ሲናገሩ ህዝቡ በብዛት በቃ ከትንሽ እስከ ትልቅ ከሴትም ከወንድም ምንም የቀረ የለም የሚያስብል ነው ህዝቡ በጣም ነው የወጣው ሁሉም ሰው በኦርቶዶክስም በሙስሊም በጾመኛ እንትናቸውን ይወጡ የእስልምና እምነት ተከታዮችም ወጥተዋል የኦርቶዶክስም ተከታይ ወጥተዋል ከቀናት በፊት የክልሉ መንግስት ባወጣው መግለጫ ልዩ ሀይሎችን መልሶ ማደራጀት ሲል የጠራው እንቅስቃሴ ኤምባሲ የኢትዮጵያን ህልውና የሚያበረታ የመከላከያ ሰራዊትን የሚያጠናክር የህዝቦችን የጋራ ሰላም የሚያረጋግጥ በሁሉም ክልሎች አመራሮች ታምኖበት የተገባበት ስራ እንደሆነ አብራርቷል። ይሁን እንጂ መንገድ ከመዝጋት ጀምሮ የተቃውሞ እንቅስቃሴዎች በጎንደር፣ ባህር ዳር፣ ወልዲያ፣ ደሴ፣ ደብረ ብርሃን እና ሌሎች የተለያዩ አካባቢዎች በመካሄድ ላይ ናቸው። ለቪኦኤ የተናገሩ አንድ የቆቦ ከተማ ነዋሪ በመንግስት የሚተገበረው የክልሉን ልዩ ኃይል ትጥቅ የማስፈታት እንቅስቃሴ ወቅቱን ያልጠበቀና ክልሉ ያለበትን የጸጥታ ስጋት ያላገናዘበ ነው በማለት የተቃውሟቸውን ምክንያት አስረድተዋል። ሀገር ውስጥ ያለው ችግር ያስጠቀው ችግር ነው። ከላይ ደን እንዲ የሚሰማው በጣም መልካም ነገር ነው። ይህ ሀይል ወደ አንድ ኳስ መግባት ምንም ችግር የለውም። ግን ማንን ነው እያስፈቶ ያሉ የሚለው ነው። አሁን እኮ እያወዛገበ ያሉ የፕሪቶሪያውን የሰላም ስምምነት ተግባራዊነት የሚከታተለው የሚቆጣጠረውና የሚያረጋግጠው የአፍሪካ ህብረት ቡድን ወኪል ብር በሌላ በኩል ከሁለት ወራት በፊት የፕሪቶሪያውን የሰላም ስምምነት ተግባራዊነት የሚከታተለው የሚቆጣጠረውና የሚያረጋግጠው የአፍሪካ ሕብረት ቡድን ወኪል ብርጋዲየር ጄኔራል አድዋ ሉብካን ፒተር ከመቀሌ 30 ኪሎሜትር ርቀት በምትገኘው አጉላ አካባቢ የትግራይ ኃይሎች ለኢትዮጵያ መከላከያ ሰራዊት የከባድ ጦር መሳሪያ ማስረከብ መጀመራቸውንና ርክክቡንም ተመልክቻለሁ ማለታቸውን ጠቅሰን ዘገባ አስደምጠን ነበር። የአማራ ክልል ልዩ ልዩ አካባቢዎች የተቀሰቀሰውን ተቃውሞ ተከትሎ የመንግስት ሥራ ስራና የንግድ እንቅስቃሴዎች መቆማቸውን ከደሴ፣ ደብረ ብርሃንና ቆቦ ከተሞች የደረሰ መረጃዎች ያስረዳሉ። የደሴ ከተማ ነዋሪው ይህን ነበር ያሉት። ከተማው በቃ ኦልሙዝ ከእንቅስቃሴና ከእያንዳንዱ የንግድም የስራ እንቅስቃሴ ውጭ ናለች። ነገር ተዘግቷል ሙሉ ለሙሉ ምንም እንቅስቃሴ የለም። የትራንስፖርት ሲስተሙ ተቋርጧል። ፕላስ እነዚህ አገልግሎት ሰጪ ባንክ፣ ሌሎች ድርጅቶች ምናምን ተዘግቷል። ምንም እንቅስቃሴ የለም። ንግድም እንደሚታየው ሁሉም ንግድ ቤቶች ተዘግተዋል። ሆቴሎችም ጭምር ተዘግተዋል። በቃ አሁን ምንም እንቅስቃሴ የለም። የደሴ ከተማ አስተዳደር የጸጥታ ኮማንድ ፖስት ዛሬ በከተማዋ የጸጥታና የአለመረጋጋት ችግሮች ተፈጥረው እንደነበር ጠቅሶ ማምሻውን ባወጣው ባለ አስራ ሁለት ነጥብ መግለጫ ጸጥታው ወደነበረበት እስኪመለስ ድረስ ላልተወሰኑ ቀናቶች ማንኛውም መጠጥና ጭፈራ ቤት ከምሽቱ ሁለት ሰዓት በኋላ አገልግሎት እንዳይሰጥ ክልከላ ጥሏል። አድማ መቀስቀስ፣ ማስተባበር እና መደበኛ ስራ ማስተጓ ጎልን ኮማንድ ፖስቱ የከለከለ ሲሆን ያለ መንግስት ፈቃድ ስብሰባዎችን ማድረግና ወታደራዊ ስልጠና መስጠት እንደማይቻል አሳስበዋል። በተመሳሳይ በሰሜን ወሎ ዞን ቆቦ ከተማ ትላንት ተኩስ የተሰማ ሲሆን ዛሬም የመንግስት ስራ፣ ሳምንታዊ የገበያ ውሎና የንግድ ልውውጥ እንደቆመ አንድ አስተያየት ሰጪ ተናግረዋል። አብዛኛውን እንግዲህ ከእጅ ወደ አፍ የሆነ ኑሮ የሚኖረው ህብረተሰብ የሚመገብበት ቦታ ተዘግቷል እና አንዳንድ ብዙ ሰው እንግዲህ በቀን ስራ ላይ የሚተዳደር ነው ባለችው ገንዘብ እንኳን ገዝቶ መብላት አልቻለም ዘይት የሚፈልጉ ብዙ እናቶች እየተሯሯጡ እየፈለጉ ነው በየቤት ማግኘት አልቻል እና ከሰው በጣም እያማረረ ነው ተረግመን ነው እዚህ መኖር አይገባንም እየረገመ ነው ሰው አስተያየት ሰጪው ህዝባዊና ሃይማኖታዊ በዓላትን ተንተርሰው የሚፈጠሩ የጸጥታ ችግሮች ለነዋሪው ጥያቄ ሆኖበታል ነው የሚሉት ዛሬ ቆቦ ከተማ ላይ የገበያ ቀን ነው የበዓል የመጨረሻው ገበያ ነው ለእርድም የሚሆኑ እንስሳትን ለመግዛት ሴቶችም ዶሮ ምናምን እንግዲህ ፋሲካ በዓል ነው መጪው ለሱ የሚሆን ዝግጅት ለማድረግ በጣም እሱን ሁሉ ረስተውታል ማለት በጣም ስትረስ ውስጥ ገብቷል። እውነት ተስፋ የመቁረጥ ስሜት ነው ሰው ላይ የማነበው እና ሌሎችንም ሳይ። የደሴው አስተያየት ሰጭም ይህንኑ በማጠናከር ህዝቡ በዓልን በተረጋጋ ስሜት ማክበር እየናፈቀ ነው ብለዋል። በኦርቶዶክስ ተዋህዶም መጨረሻው ሳምንት ላይ ነው፣ ሰሞነ ህማማት ላይ ነው ያለ ነው። የሙስሊሞችም ያው ግማሹን ጾማቸውን ጨርሰው ወደ ሁለተኛው ግማሽ እየተሻገሩ ነው። ብዙ ነገሮች ይታሰባሉ እንደ እምነት ግን በንጹህ ልቦናቸው ያንን ነገር ማድረግ እንዳይችሉ ነው የተደረጉት። ስለዚህ በከፍተኛ የሆነ የስነ ልቦና ጭንቀት ያሳድርባቸዋል። ተቃውሞ ከተደረገባቸው ከተሞች የመንግስት አካላት አመራሮችን ለማግኘት ያደረግነው ጥረት ለጊዜው ባይሳካም ትላንት በጉዳዩ ላይ መግለጫ የሰጡት የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ በአፈጻጸም ላይ ታይቷል ባሉት ክፍተትና በፕሮፓጋንዳ የተነሳ በአንዳንድ ከተሞች የሰላማዊ ሰልፍ እንቅስቃሴዎች፣ የአድማ ጥሪ እንዲሁም የሰዎችና የተሽከርካሪዎች እንቅስቃሴን የመገደባ አዝማሚያዎች እየታዩ መሆናቸውን አምነዋል። ርዕሰ መስተዳደሩ የአፈጻጸም ክፍተት በማለት የገለጹት ችግር በምን ምክንያትና በማን አማካኝነት እንደተፈጠረ ግን ያሉት ነገር የለም። ጠቅላይ ሚኒስትር አብይ አህመድ ትናንት ባወጡት መግለጫ የአንዱ ክልል ልዩ ኃይል አሁን ትጥቅ ይፍታ የሌላ ክልል ግን ይቆይ የሚል ውሳኔ እንደሌለ ጠቅሰዋል። ይህ ውሳኔ ለኢትዮጵያ ህብረ ብሔራዊ አንድነትና ለህዝቡ ሰላም ሲባል ዋጋ ተከፍሎም ቢሆን ተግባራዊ ይደረጋል ብለዋል። ጠቅላይ ሚኒስትሩ ሳይገባቸው የሚቃወሙት ሰዎችን ለማስረዳትና ለማሳመን ጥረት ይደረጋል ሲሉም አክለዋል። ሆን ብለው የአፍራሽነት ሚና በሚጫወቱት ላይ ደግሞ ተገቢው የህግ ማስከበር እርምጃ ይወሰዳል፣ ለዚህም በቂ ዝግጅት ተደርጓል በማለት አስጠንቅቀዋል። ይህ በእንዲህ እንዳለ በአጣዬና በዙሪያው አካባቢዎች ከትላንት ጀምሮ የከባድ መሳሪያ ተኩስ ድምጾች እንደሚሰሙ ለአሜሪካ ድምጽ አስተያየታቸውን የሰጡ አንድ ግለሰብ ተናግረዋል። ወደ አላላና ከኛ ወደ ሰንበቴ መንገድ ወደዛ ነው በርቀት መትረየስ ምንም አልበረደም። ማን ከማን እንደሆነ ለማወቅ አልቻልንም። ምን መሀል ላይ ስለሆን ያለ ነው። በተደጋጋሚ በደልና ጦርነት የገጠመው ስለሆነ አዛውንቱም፣ ሴቱና ሕጻናቱ ሌላውም ዝም ብሎ ወደ ላይ የሸሸ ነው። ወደ ፈረድ ውሃ ለምና ይምሉ ወደ ላይ በቃ ዝም ብሎ በእግሩ ወጣ ህዝቡ። ሌላው የአካባቢው ነዋሪ ችግሩ ተባብሶ እንደቀጠለ ነው ያስረዱት። በጣም ከባድ ነው። ከጠዋት አስራ ሁለት ሰዓት የተጀመረ ነው። ወደ አርሶ አደሩም የተኩሳሉ። መንግስት በአፋጣኝ ውሳኔ ካልወሰነ ያው እልቂቱ እየቀጠለ ነው የሚሄደው ማለት ነው። በዚህ ጉዳይ የአጣዬ ከተማ አስተዳደርም ሆነ የሰሜን ሸዋ አመራሮችን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንደተሳካ ምላሻቸውን ይዘን እንም መለሳለን። የተቃውሞ ሰልፍ የተደረገበት ሌላ ከተማ ጎንደር ዛሬን በአንጻራዊ ሰላም ውስጥ ብትሆንም በልዩ ልዩ ቦታዎች ግዳጅ ላይ የቆዩ የክልሉ ልዩ ኃይሎች ወደ ከተማዋ በብዛት መግባታቸውን ተከትሎ አልፎ አልፎ የተኩስ ድምጾች እንደሚሰሙ በስልክ ያነጋገርናቸው ነዋሪዎች ገልጸውልናል። በሌላ በኩል ደብረ ብርሃን አካባቢ መንገድ በመዘጋቱ ወደ አዲስ አበባም ሆነ ከአዲስ አበባ ወደ ወሎና ሌሎች አካባቢዎች የሚደረጉ እንቅስቃሴዎች ከትላንት ጀምሮ መቋረጣቸውን የአይንማኞች ገ በደሴ ከተማ ዛሬ ሊካሄድ ቀን ተቆርጦለት የነበረው የጎዳና ላይ አፍጥር መርሃ ግብርም ሳይካሄድ ቀርቷል። ለአሜሪካ ድምፅ ከአማራ ክልል የተለያዩ አካባቢዎች ለተጠናቀረው ዘገባ መስፍን አራጌ ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በባህር ዳር ከተማ በተለምዶ አባይ ማዶ ተብሎ በሚጠራው አካባቢ ትላንት ምሽት በአንድ የምግብና መጠጥ መሸጫ የንግድ ተቋም ላይ በደረሰ የቦምብ ፍንዳታ የሶስት ሰዎች ህይወት ማለፉንና ወደ አስር የሚደርሱ ሰዎች መቁሰላቸውን በአካባቢው የሚገኘው የአዲስ ዓለም የመጀመሪያ ደረጃ ሆስፒታል ተወካይ ሜዲካል ዳይሬክተር አስታወቁ። ስለ ጥቃቱ ተጨማሪ መረጃ ከፖሊስ ለማግኘት ያደረግነው ጥረት አልተሳካም። አስቴር ምስጋናው ተጨማሪ አላት። ትላንት ሚያዝያ አንድ ቀን 2015 ዓ ም ከምሽቱ አንድ ሰዓት ከ40 ገደማ በባህር ዳር ከተማ በተለምዶ አባይ ማዶ ተብሎ በሚጠራው አካባቢ ወደ ዲያስፖራ በሚወስደው የአስፋልት መንገድ መታጠፊያ ላይ በሚገኝ የምግብና የመጠጥ መሸጫ የንግድ ተቋም ላይ ነው የቦንብ ፍንዳታው የደረሰው። በፍንዳታው የሶስት ሰዎች ህይወት ማለፉን እና ወደ አስር የሚደርሱ ሰዎች መቁሰላቸውን ፍንዳታው ከተከሰተበት የንግድ ተቋም በቅርብ ርቀት ላይ የሚገኘው የአዲስ ዓለም የመጀመሪያ ሆስፒታል ሜዲካል ዳይሬክተር ተወካይ ዶክተር ምትኩ ተገኝ ዛሬ ለአሜሪካ ድምፅ አረጋግጠዋል። በትናንትናው በደረሰ የቡም ፍንዳታ ወደ ሆስፒታላችን ወደ 15 የሚሆኑ ታካሚዎች መጥተዋል። እንግዲህ ከዚያ ውስጥ ሶስት የሞቱ ነበሩ እንደደረሱ የሞቱት። ከዚያ ውጭ ደግሞ ሁለቱ ታክመው ወደ ቤታቸው ተመልሰዋል። አንደኛው ሪፈር ተጽፎለታል ወደ ፈለገ ቤት ሆስፒታል ማለት ነው። ሌሎቹ ግን እዚህ ውስጥ ገብተው ከኛ በኛ ሆስፒታል ማለት ነው ሕክምና እየተደረገላቸው ነው የሚገኙት፣ ማለት ነው። ስንት ናቸው ማለት ነው? ዘጠኝ ማለት ነው። ይሄ ሆስፒታል ቅርብ ነው ለፍንዳታው እና ሁሉም ናቸው ወደዚህ የመጡት ጉዳት የደረሰባቸው። እንግዲህ በሰዓቱም ከምሽቱ ሁለት ሰዓት አካባቢ ላይ ነው አደገው የደረሰው። ሁሉም መምጣታቸውን እኛ እንግዲህ እርግጠኞች አይደለንም በቦታው ላይ ሳልነበረ እዚህ ሕክምና ቦታ ላይ የመጡት ብቻ ነው የምናወራው። የከፋ ጉዳት የደረሰባቸው ሰዎች አሉ። የከፋ ጉዳት የደረሰባቸው አሉ፣ ግን ያን ያህል ለክፉ የሚሰጥ አይደለም። ሆን ያሉ ሁሉ ህክምና ላይ ነው ያሉት። ኦፕሬሽን የተሰራላቸው አሉ። አሁንም እየታዩ እንደዚህ የሚገቡም ይኖራሉ፣ ኦፕሬሽን የሚያስፈልጋቸው ማለት ነው። በአዲስ ዓለም የመጀመሪያ ሆስፒታል የፋርማሲ ባለሙያ እንደሆኑ የገለጹት አቶ ዳኛው መስትላን ከፍንዳታው በኋላ በርካታ ቁስለኞች ወደ ሆስፒታል ሲገቡ መመልከታቸውን ገልጸው የሟቾች ቁጥር ከተገለጸው በላይ ሊሆን እንደሚችል ተናግረዋል። ከኛ ጋር ወዲው የተጎዱት ሲገቡ እንደገቡ ሶስት ሰው አርፈዋል። አብዛኛው ወደዚህ መጡት ከዚህ ከኛ ከአዲስ ዓለም ሆስፒታል፣ ከዚያ ደግሞ ወደ ተለያየ ሆስፒታሎች ሪፈር ተብለዋል። ውታ ሲፈነዳ ወጣው ስናይ ብዙ ነው። በጣም የተጠለቀለቀ እንትን ነው። ሚሚ ግሮሰሪ በተባለው የምግብና የመጠጥ መሸጫ የንግድ ተቋም ቦምቡ ሲፈነዳ በስፍራው ነበርኩ የሚሉ ስማቸው እንዳይጠቀስ የጠየቁን የዓይን እማኝ ሁለት ሰዎች ወዲያውኑ መሞታቸውን እንደተመለከቱና ወዲያውም የጸጥታ አካላት አካባቢውን ሲቆጣጠሩት ማየታቸውን ጠቅሰዋል። ዛሬ ጠዋት ተጨማሪ መረጃ ለማግኘት ወደ አካባቢው እንደሄዱና በቅርብ ያሉ ሰዎችን ጠይቀው ባገኙት መረጃ ሁለት ተጨማሪ ሰዎች በፍንዳታው መሞታቸውን የሟቾች አጠቃላይ ቁጥርም አራት መድረሱን መስማታቸውን እኚህ የአይንማኝ አክለው ገልጸውልናል። ለሁለት ሀያ ጉዳይ ነው እንደ ፈነዳ ወጣነ ከዛ ስናይ ሁለት ሰው ወድቋል። ሌላም ዘንዘዎችም ለራሱ ነፍስን አውጭ የሚያለ ሌላውም ህዝብ የሚጠጣውም ከዛ በኋላ እነሱን ልክ በመጡ ልዩ ኃይልና ፖሊስ መጥተው እነሱን አነሷቸው እና ከዛ ውጭ ያው እኛን በተኑ ነው። ወደ ቤት ግቡ ተባልነ ገባ ነው። ቦታው የት አካባቢ ነው? ቦምብ የወደቀበትስ ቦታ ምንድን ነው? ዳስኮራ መገንጠያ። ምንድን ነው የንግድ ተቋም ነው? አይደለም ጃምቦ ቤት ነው። ቦምቡን የጣለው አካል ማን ነው? ይታወቃል? ማን እንደሆነ አይታወቁም? ልክ በቃ ፈነዳ። ከዛ እነሱም ራሱ አላወቁትም። ከዛ አካባቢ ያለ ሰው ማለት ነው የትኛው አካል ከየትኛው አካል ይጣለው የመንግስት አካል ይጣለው ግለሰብ ይጣለው ምን ይሁን አይታወም። ሁለት ሰዎች ወድቆ አየነ። ከዛኛም ልዩ አይሉና ፖሊስ ይመጣብን ውጡ ውጡ አሉና ወይ በየቤት ትግባ ሲሉና በየቤታችን ገባ። ጠዋት ደግሞ ስንጠይቃቸው ጠዋት እንዴት ነው ምናም ስንጠይቃቸው እነሱ የተጣለበት አካባቢ ሴት ወይቱም ቁስለኛ ናት መሰል ወደ ቤት ሄደች። እነዛም ጎረቤት ያሉት ስንጠይቃቸው አራት ሰው ሞቷል ሌሎቹ ግን ቆስለኛ ናቸው ምናምን ያሉ እና ሁሉም ቤቱን ዘጋግቶ ዝም ብሎ ቁሞ የነበረው። እናንተ ወዲያውኑ ነው የወጣችሁ። እንደልክ እንደ ፈነዳ ይወጣል እዛው ቤት ና የነበረ። በመጀመሪያ ድባቡ እንግዲህ እርስዎ እዛ አካባቢ ነበሩና ድባቡ ምን ይመስል ነበር? ድባቡ እስከዛ ድረስ ሰላም ነበር። ከዛ ከፈነዳ በኋላ ግን ያው ረብሻውም ሰውም እየተበተበተነ ሁለት ሰውነ ወድቀው ያየነ እና ከዛ ውጭ ያየነው ነገር ልዩ ኃይሎችም ፖሊስም መጣ። ከዛ አረጋገው እነሱን ማክም ቤት ዘሄደ ቁስለኞቹም ሌሎችን ማነሳ ከዛ በኋላ ላየ ነው ማን እንዳደረሰው ና ሌሎች ተጨማሪ መረጃዎችን ከፖሊስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፍንዳታው የተከሰተበትን ቦታ ሄጄ የተመለከትኩ ሲሆን፣ ከመዝናኛ ስፍራነቱ ውጭ በአካባቢው ምንም አይነት ወታደራዊ እንቅስቃሴ የለም። በተጨማሪም በፍንዳታው ህይወታቸው ያለፈው በአካባቢው በሰላማዊ እንቅስቃሴ ላይ የነበሩ ወጣቶች መሆናቸውን እኚሁ ነዋሪ ገልጸውልኛል። መንግስት ሊተገብረው በተዘጋጀው የክልል ልዩ ኃይሎች ወደ ፌዴራል የጸጥታ ተቋማት መልሶ የማደራጀት ውሳኔ በአማራ ክልል በሁሉም አካባቢዎች ከፍተኛ ተቋውሞ እየገጠመው እንደሚገኝ ይታወቃል። ከትላንት ጀምሮ በባህር ዳር ከተማ እንደ ሆስፒታል ና ባንክ ከመሳሰሉ አገልግሎት ሰጪ ተቋማት በቀር ሌሎች የንግድ ተቋማት ሙሉ በሙሉ ዝግ ሆነው መዋል ማደራቸውን ተመልክተናል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ወደ ተከታዩ ዘገባ ስናልፍ ደግሞ የኢትዮ ንቃት ዩትዩብ መገናኛ ብዙሃን መስራችና ባለቤት መስከረም አበራ ትላንት በፖሊስ ቁጥጥር ስር ዋለች። በተለያዩ የዩትዩብ መገናኛ ብዙሃን ፖለቲካዊ ትንታኔዎችን በማቅረብ የምትታወቀው መስከረም አበራ ወደ አስር በሚጠጉ የፌዴራል ፖሊስ መለዮና ሲቪል በለበሱ የጸጥታ አካላት ትላንት ሚያዝያ አንድ ከምሽት ላይ ከመኖሪያ ቤቷ መያዟን ባለቤቷ አቶ ፍጹም ገብረ ሚካኤል ለአሜሪካ ድምጽ ገልጸዋል። ሁከትና ብጥብጥ በማስነሳት ወንጀል ተጠርጥራ ከዚህ ቀደም ሁለት ጊዜ ለእስር የተዳረገችው መስከረም ዛሬ ፍርድ ቤት አለማቅረቧን ጠበቃዋ ሰለሞን ገዛኸኝ ተናግረዋል። ባለፈው ሳምንት በቁጥጥር ስር የዋሉ ሌሎች የዩቲዩብ መገናኛ ብዙሀን ደግሞ ሶስት ቀን ቀጠሮ እንደተሰጠባቸው ገልጸዋል። ዝርዝሩን ኬኔዲ ባተ ተከታትሎታል። ኢትዮ ንቃት በተሰኘው የዩቲዩብ ገጿ እንዲሁም በሌሎች የዩትዩብ መገናኛ ብዙኃን አማራጮች ፖለቲካዊ ትንታኔዎችን በመስጠት የምትታወቀው መስከረም አበራ ትናንት ሚያዝያ 1 2015 ዓ ም አመሻሽ ላይ ከመኖሪያ ቤቷ በፖሊስ መያዟን ለአሜሪካ ድምፅ ያብራሩት ባለቤቷ አቶ ፍጹም ገብረ ሚካኤል ፖሊስ ቤታቸውን ከበረበረ በኋላ ወደ ጣቢያ ይዟት እንደሄደ ተናግረዋል። ትናንትና ነው፣ አስራ ሰዓት ሁለት ላይ መኖሪያ ቤታችን የመጡት የፌዴራል ፖሊስ አባላት ናቸው። በቁጥር ወደ አስር አካባቢ a ነው በቢሮዋ ብርበራ እንደተደረገም ተናግረዋል ጠዋት ላይ ዛሬ ሄጅ የነበር ኮርት ና ምሳ አደረስኩላ ገና ነው ምንም ቃል አልሰጠችም ከዛ እንግዲህ ብርበራ ደግሞ ተብሎ ዛሬ ስቱዲዮ መሄዳ ወደ አራት ሰዓት አካባቢ ካሜራዎች ምን እየተከራየች ነው የምትሰራው ግን ቪዲዮ ባግራውንድ ምናምን ወደ ጠረጴዛ ወንበር ምናምን የተወሰነ ቤት ተከራይበን እሱን እያለ አረጃ አድርጋለች ያን ገቡ ወደ አንድ ሰዓት አካባቢ አዩ ምንም ነገር ያገኙት ነገር የለም ቃለ ጉባኤ ተፈራርሞ ሶስት ምስክር ያለ መስከረም ዛሬ ፍርድ ቤት እንዳልቀረበች የገለጹት ጠበቃዋ ሰለሞን ገዛኸኝ ባለፈው ሳምንት በቁጥጥር ስር የዋሉት የአማራ ሚዲያ ማዕከል ነገር ወልቃየትና የኔታ ቲዩብ የተባሉ የተለያዩ የዩቲዩብ መገናኛ ብዙኃን አዘጋጆች ደግሞ ፍርድ ቤት ቀርበው የ13 ቀን ቀጠሮ እንደተሰጠባቸው ገልጸዋል። አናግሬያት ነው የወጣው። ጠብቀን እኔና ሀይኖት ያው አላቀረቧትም። ቤቷም ተፈትሿል። ዛሬ ሄዳ ነበር ቢሮዋ። ከቢሮ ተመልሳ ገብታለች። በዛ እስር ቤት ውስጥ ገብቻ ነገር ባለፈው ሳምንት የተያዙትስ የተለያዩ ዩቲዩብ ሚዲያ አዘጋጆች እነ አባይ ዘውዱ፣ አሰፋ አዳን እና ገነት አስማማው እነሱስ ፍርድ ቤት ቀርበዋል። እነሱ ብቻቸውን የቀረቡት? እኛም ሰሳን ሰባት ሳን ብቻቸውን ቀርበው አስራ ሶስት ቀን ቀጥሮ የተሰጠባቸው እነ አባይና አሁን ያልካቸው እኛ ቀረብንላቸውም ብቻቸውን ነበር የቀረቡት። አስራ ሶስት ቀን ተሰጥቶባቸዋል። የሚቀጥለው ግን ይቀርባል። እንዲያው እየተጠረጠሩበት ወንጀልስ ምን የሚል ነው ውሸት እና ብጥብጥ መቀስቀስ በሚል ተመሳሳይ ወንጀል ተጠርጥራ ከዚህ ቀደም በሁለት የተለያዩ ጊዜያት በፖሊስ ቁጥጥር ስር የዋለችው መስከረም አበራ በሁለቱም ጊዜያት ለሳምንታት ከታሰረች በኋላ በገንዘብ ዋስ መለቀቋ ይታወቃል። በሌላ በኩል የአማራ ሚዲያ ማዕከል የተባለ የዩቲዩብ መገናኛ ብዙሀን አዘጋጅ አባይ ዘውዱ፣ ነገረ ወልቃይት የተባለ የዩቲዩብ ሚዲያ አዘጋጅ እና የኮተቤ ሜትሮፖሊታን ዩኒቨርሲቲ መምህር ዶክተር አሰፋ ዳነ እንዲሁም የኔታ ቲዩብ የተባለ የዩትዩብ አዘጋጅ ገነት አስማማው ባለፈው ሳምንት ስምንት ነበር ከቢሮአቸው በፖሊስ የተወሰዱት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በተከታይ ዘገባ ደግሞ ወደ ትግራይ ክልል እናልፋለን። በሰሜን ኢትዮጵያ ጦርነት ምክንያት የአማራና ትግራይ ክልል ከሚወዛገቡበትና ከጦርነቱ በፊት በትግራይ ክልል ስር ሆኖ ምዕራብ ትግራይ የሚል መጠሪያ ከተሰጠው አካባቢ ተፈናቅለው በመቀለ ከተማ የሚገኙ ተፈናቃዮች በቂ ሰብአዊ እርዳታ በጊዜው እየደረሳቸው እንዳልሆነ በመጥቀስ በአፋጣኝ ወደ መኖሪያ ቀያቸው ለመመለስ እንደሚሹ አመለከቱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተፈናቃዮቹ የተጠለሉበትን ማዕከል የጎበኙ ሲሆን በፍጥነት ወደ ቀያቸው ለመመለስ በመስራት ላይ እንደሚገኙ አስታውቋል። ሙልጌታ አጽብሀ ዝርዝር አለው። በመቀለ ከተማ ሰብዓ ካሬ ተብሎ በሚታወቅ አካባቢ ከሚገኙ ተፈናቃዮች አንዷ የሆኑት ወይዘሮ ማሚት ሙሉአለም ከቃፍታ ሁመራ ወረዳ በአኸር አካባቢ ተፈናቅለው የመጡ ናቸው። በጦርነቱ የተነሳ ከቀያቸው ሲፈናቀሉ በለበሱት ልብስ ብቻ መውጣታቸውን ያውሱት ወይዘሮ ማሚት በአሁኑ ጊዜ በመጠለያ ማዕከሉ በሚገኙ ጎረቤቶቻቸውን እየታገዙ በመኖር ላይ እንዳሉ ይናገራሉ። ከባከር ከመጣሁ እስከዚህ ከዚህማ በጣም ችግር አለ። በጣም ጸገም አለ። ከቤታችን ስንኖረን ከባህከር ግን ሰርተን ስለምንበላ በጣም ደህና ነው የነበርነ። በርሻችን አድርገን ከፍት ነበረን። እንስሳ ደግሞ ብዙ ስለነበረነ በእንስሳችን ትክክል አድርገን እንበላ ነበርነ። አሁን ግን እዚህ በጣም ችግር እያጋጠመነ ነው። እርዳታም ከአራት ወር ምናምን ነው የሚመጣነ እንጂ ወርወር ቢመጣ ጥሩ ነበረ። ወርወር አይመጣንም። ከአራት ወር ከአምስት ወር አንድ አመት እስከ ሰባት ወር ከሰባት ወር የመጣናለ። ከአባትና እናቱ እንዲሁም ከአራት ወንድሞቹ ጋር በመጠለያ ካምፕ እንደሚኖር የገለጸው ጽሩይ ገብረ ማርያም በበኩሉም ለተፈናቃዮቹ እየደረሰ ያለው እርዳታ አነስተኛ መሆኑ ይናገራል። ከባድ ነው እዚህ ለመኖር ማለት ያው ከነበረ አኳያ እዛ የነበረውን ሰርተን ነው የምንበላ የነበር ነው። እርሻለን እዛ አንዳንድ ነገር ነበር ግን ሁሉ ትተነው የመጣ ነው። በቃ በአራት ወር ምናምን የምናገኘው እና ከባድ ነው እዚህ። ያው የአንድ ወር ነው የምንሰጠው፣ ከዛ የሶስት ወሩ እንዴት ብለህ እንደሚያልፈው አስበው። ቀላል አይደለም። ማለት ይሄንን ማለት ነው እና ከባድ ነው። ሁሉ ሰው ወደዛ መመለስ ነው የሚፈልጉት። ይሄ እርዳታ በእርዳታ መኖር አይቻልም። ሲጀመር ሰው እነሱ ከሰጡ ትኖራለህ፣ ካልሰጡ ደግሞ ትሞታለ። ይሄን የሚባል ነገር ብዙ ከባድ ነው። አሁን መመለስ አለብን ወደ ሀገራችን። ያው አንድ ክረምት ሰርተን ነው የምንመልሰው ሁሉን ነገርና፣ ወደዛ ብንመለስ ይሻላል ብዬ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳም ከሌሎች የክልሉ አመራሮች ጋር ተፈናቃዮቹ የተጠለሉበትን ማዕከል የጎበኙ ሲሆን ያሉበትን ተጨባጭ ሁኔታ ተመልክተዋል። ከተፈናቃዮቹ ጋርም አጭር ውይይት አድርገዋል። ተፈናቃዮች ወደ ቀያቸው ለመመለስ በተደጋጋሚ ላነሱት ጥያቄ አቶ ጌታቸው በሰጡት ምላሽ ጊዜያዊ አስተዳደራቸው የቅድሚያ ትኩረት ሰጥቶ የሚሰራበት ጉዳይ እንደሆነ አስታውቀዋል። ሽግር ውን ክፍታ ክፍታ ዋና መፍትሕ ግን ከም ዝበልኩሞ ቀልጢፍካ ናብ መረበትካ መምላስ ምዃኑ መፈታት የሚችል ችግር መፈታት አለበት። ዋናው መፍትሄ ግን እንደ ገለጻችሁት ወደየቀያችሁ መመለሱ እንደሆነ በሚገባ እንረዳለን። ለዚህም የጀመርነውን እንቅስቃሴ አጠናክረን እንቀጥላለን። ከዚያ በፊት ምን እናድርግ፣ እንዴት እናድርግ የሚለውን ከእናንተ ጋር እንወያያለን። ሊሰበሰብ የሚችለው እርዳታ ሁሉ ቢሰበሰብ ኑሮአችሁን ሊለውጠው አይችልም። ወደ የቀያችሁ አምርታችሁ ቤተሰቦቻችሁንና ወገኖቻችሁን ለማገዝ የምትችሉበትን ዕድል መልሳችሁ ማግኘትን የመሰለ ነገር የለም። በመሆኑም ሁላችሁም ወደየቀያችሁ የምትመለሱበት ሁኔታ እንዲመቻች ነው ጥረት የምናደርገው። ሩቅ በማይባል ጊዜ እንፈጽመዋለን የሚል እምነት አለኝ። ከ12 ሺህ በላይ ተፈናቃዮች በተጠለሉበት በዚህ ማዕከል ያገኘናቸው አቶ ደበስ ገብረ ስላሴ የተባሉ ሌላ ተፈናቃይ ግን ድጋፍ ያለማግኘታቸው ችግራቸውን ማባባሱን ይናገራሉ። ካብቲ መረቦት ተፈናዊሉ እጆንቱ ዘለዎ ተስፋ እንታይ ዋና ነገር ናብ መረቦቱ ክምለስ በዓል ተስፋ እዩ ይህ ከቄው የተፈናቀለ ህዝብ አሁን ያለው ተስፋ ወደ ቄው መመለስ ነው። ቀዳሚው ጉዳይ ይህ ነው። ነገር ግን እዚህ እስካለ ድረስ ደግሞ ሰብአዊ ረድኤት የሚያስፈልገው ቢሆንም በሰዓቱ ያለማግኘት ችግር እየገጠመው ነው። ተፈናቃዮቹ በመጠለያ ማዕከሉ እስከ ቆይ ድረስ ወደ ክልሉ የሚገባ እርዳታ በስርዓቱ እየደረሳቸው ስለመሆኑ ለመከታተልና ተጠቃሚነታቸውን ለማረጋገጥ እንደሚሰሩ አቶ ጌታቸው ተናግረዋል። እንደ ወይዘሮ ማሚት ሙሉ ዓለም ያሉት ተፈናቃይ ወደ ቀያቸው ተመልሰው በጦርነቱ የተበተኑት ቤተሰቦቻቸው ዳግም ተሰባስበው በአንድነት የሚኖሩበትን ጊዜ እንደሚናፍቁ ገልጸዋል። ወደ ቤታችን መመለስ እንፈልጋለን። ከዚህ ወጥተን ወደ ቤታችን ሰርተን የምንበላበት ቦታ እንፈልጋለን። የአማራና የትግራይ ክልል የሚወዛገቡበትን ይህ አካባቢ ከ1983 ዓ ም ጀምሮ ምዕራብ ትግራይ በሚል በትግራይ ክልል አስተዳደር ስር የነበረ ሲሆን ከሰሜን ኢትዮጵያ ጦርነት በኋላ ግን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በሚል አዲስ በተዋቀረ አደረጃጀት ስር ይገኛል። በትግራይ ክልል በኩል አካባቢው የትግራይ መሬት ነው የሚል አቋም የሚንጸባረቅ ሲሆን፣ በአማራ ክልል በኩልም ተመሳሳይ ሀሳብ በመንጸባረቅ ላይ ይገኛል። የትግራይ ክልል ጊዜያዊ አስተዳደር መሪ አቶ ጌታቸው ረዳም ከዚህ አካባቢ የተፈናቀሉ ነዋሪዎችን ወደ ቀያቸው የመመለስ ስራ ሩቅ በማይባል ጊዜ እንደሚፈጽሙ ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽባሃም መቐለም። ሀገር ውስጥ ዘገባዎች ወጣ ብለን ወደ ውጭ ስናልፍ ደግሞ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ትራምፕ የህግ ጠበቆች ደንበኛቸው ላይ የቀረቡትን 34 የወንጀል ክሶች ለመከላከል ስራ መጀመራቸው ተዘገበ። ይህ ትራምፕ ከሚጠብቋቸው በርካታ ምርመራዎች አንዱና የመጀመሪያቸው ሲሆን እንደ አንዳንድ ባለሙያዎች አስተያየት፣ በግላቸውም ሆነ በወደፊቱ የፖለቲካ እጣቸው ላይ ብርቱ መዘዝ ሊያስከትል ይችላል። ቬሮኒካ ባልደራስ ኤግሊሲያስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕ ለአፍ ማስያዣ ከከፈሉ ገንዘብ ጋር በተያያዘ ተወንጅሎ ፍርድ ቤት ከቀረቡ በኋላ መከላከያቸውን እንዴት ያቀርቡ ይሆን? ጠበቃቸው ጄምስ ትረስት ከኤቢሲ ቴሌቪዥን ጣቢያ በዚህ ሳምንት ከተባለው ፕሮግራም ጋር ባደረጉ ቃለ ምልልስ ወቅት እንደታየው ያ ከወዲሁ ለሌሎች ማሳየት የሚሹት ጉዳይ አይደለም። ይልቁንም በአጠቃላይ ጉዳዩን አስመልክቶ ትራምፕ አድሮባቸዋል ያሉትን ስሜት ነው ማንጸባረቅ የመረጡት። የፌዴራል መርማሪዎች ወይም የኒውዮርክ አቃቢያን ሕግ ኢላማ የሆነ ማንኛውም ሰው በእርግጠኝነት በመጠኑ ዞር ብለው ወደ ውስጥ ማየታቸው አይቀርም። ይህም መጥፎ ዜና ነው ብለው ያስባሉ። ለእኔ በጣም አሳዛኝ ነገር ነው። ሆኖም በፍጥነት ትልቁን ምስል ታሪካዊውን አንድምታ ካየን በእርግጥ ለዚች አገር መልካም ያልሆነ ጊዜ መሆኑ ላይ እንስማማለን። ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ 2016 ዓ ም የተወዳደሩበት ፕሬዚዳንታዊ ምርጫ ከመካሄዱ አስቀድሞ ጉዳት ሊያደርስባቸው የሚችል መረጃ እንዳይሰማ በሚል ለአንዲት ዮሲፍ ፊልም ተዋናይት አፍ ማስያዣ ከከፈሉት ገንዘብ ጋር በተያያዘ በኒውዮርክ የንግድ ሥራቸው ሰነዶች ላይ የማጭበርበር ድርጊት እንዲፈጸም አዘዋል በሚል ነው 34 የወንጀል ክሶች የቀረቡባቸው። የንግድ ሰነዶችን በሐሰት ማስረጃ በመተካት ሆን ተብሎ ለማጭበርበር የሚደረግ ሕገ ወጥ ዘዴ አካል ከሆነ ወንጀል ነው። አቃቢ ሕግ አልቪን ብራግ ያቀረቡት ክስ እንደ ቀድሞ ጠቅላይ አቃቤ ሕግ ቤልባር እይታ ግን የክስ መሠረት የለውም። እናም የተፈጸመው ማጭበርበር ምን እንደሆነ በትክክል የተገለጸበትን አላየሁም። ከክሱ የጊዜ ገደብ ጋር የተያያዙም ሌሎች በርካታ ችግሮች አሉ ሲሉ አክለዋል ቤልባር። ሆኖም በጣም አሳሳቢው ጉዳይ ትራምፕ ሚስጥራዊ የመንግሥት ሰነዶችን ከመውሰዳቸው ጋር በተያያዘ የሚጠብቃቸው የፌዴራሉ ምርመራ ነው ይላሉ። መንግሥት የሕግ ሂደቱን የማስተጓጎልና ሰነዶችን መሰወርን ጨምሮ የቱን ያህል አሳሳሽ ድርጊቶች እንደተፈጸሙ በማጣራት ላይ ነው። በዚህ ጊዜ በቀድሞ ፕሬዝደንት እጅ ምንም ተጨማሪ የተመደበላቸው ሰነዶች አልቀሩም ሲሉ ጠበቃው ጄምስ ታምስቲ ተናግረዋል። በአሁኑ ወቅት በቀድሞ ፕሬዚዳንት እጅ የቀሩ ሚስጥራዊ ሰነዶች ያለመኖራቸውን ጠበቃ ጄምስ ትረስቲ ይናገራሉ። ሙያዊና የሥነ ምግባር ግዴታን በጠበቀ መልኩ ኃላፊነታችንን እየተወጣን ነው። በዚህም እርካታ ተሰምቶናል። እንደምታውቁት የክሱን መጥሪያ አክብሮ ተገቢውን ማድረግ አስመልክቶም ያላሟላነው ነገር የለም። የ2020ን ፕሬዝዳንታዊ ምርጫ ውጤት ለመቀልበስና እንደ አውሮፓውያን የዘመን አቆጣጠር ጥር 6 2021 ዓ.ም በዩናይት ስቴትስ ካፒቶል ህንፃ ላይ ከደረሰው ጥቃት ጋር በተያያዘ ትራምፕ ከፍተኛ የገንዘብ አልያም የእስር ቅጣት ነጻ ይሆናሉ ብሎ መደምደም አይቻልም ሲሉ የህግ መምህሯ ክሌር ፊንክልስቴይን ለአሜሪካ ድምፅ የኡርዱ ቋንቋ አገልግሎት በስካይፕ አማካኝነት በሰጡት አስተያየት አመልክተዋል። በመንግስት ስልጣን ወይም ህጋዊነት ላይ ማሴር ወይም አመጻ ማካሄድ በአስራ አራተኛው የህግ ማሻሻያ አንቀጽ ክፍል ሶስት ላይ እንደተመለከተው የፌዴራል ስልጣንን እንደገና መያዝ አይችሉም ማለት ነው። እንደ አውሮፓውያን የዘመን አቆጣጠር በሁለት ሺህ ሀያ አራት ከሚካሄደው ፕሬዚዳንታዊ ምርጫ አስቀድሞ ከነኚህ የወንጀል ምርመራ ሂደት ከእነኚህ የወንጀል ምርመራ ሂደቶች ጋር በተያያዘ ሊደርስ የሚችል ምንም አይነት የጥፋተኝነት ተጠያቂነት አሊያም የቅጣት ውሳኔ እንደማይጠብቁ የህግ ባለሙያዎች ይናገራሉ። በ2020 ፕሬዝዳንታዊ ምርጫ የተሸነፉት ትራምፕ ለመጪው ፕሬዝዳንታዊ ምርጫም ለመወዳደር ተዘጋጅተዋል። በመጪው ፕሬዝዳንታዊ ምርጫም እንደሚወዳደሩ ይፋ አድርገዋል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምናልፈው። ለሁለተኛው አጋማሽ የመጀመሪያ ፕሮግራማችን አድርገን የያዝነው ሐኪሞን ይጠይቁ ሳምንታዊ ፕሮግራማችን ነው ውጤት ያደረገ አንድ ዓለም አቀፍ የህፃናት ቀዶ ሕክምና ቡድን ባለፉት ስምንት ዓመታት ውስጥ በየዓመቱ ወደ ኢትዮጵያ ተመላልሶ በመምጣት ለታማሚ ህጻናት ነጻ የቀዶ ሕክምና አገልግሎት ሲሰጥ መቆየቱን የሚያሳይ ቅንብር ባለፈው ሳምንት ፕሮግራማችን አቅርበን ነበር። በዚህ በምሽቱ መሰናዶ ደግሞ በአብዛኛው አጠራር ችልድረን ሰርጀሪ ኢንተርናሽናል እየተባለ የሚጠራው ዓለም አቀፍ የበጎ አድራጎት ድርጅት በተፈጥሮ የሚከሰት የከንፈር ላንቃ መሰንጠቅ የሚያስከትለው የአካል ጉዳት ሳቢያ ለበረታ የስነ ልቦና ችግር የሚዳረጉ ህጻናትን የህይወት መስመር እየቀየረ ካለው የቀዶ ህክምና አገልግሎት በተጨማሪ ህክምናው በሀገር ውስጥ ቀዶ ሐኪሞች ሊሰጥ የሚችልበትን መንገድ ለማሳካት በያዘው ጥረት ላይ ያተኮረ ቅንብርን ያሰናዳው ቡድኑ በባህር ዳሩ ጥበበጊዮን ልዩ ሆስፒታል የሰጠውን አገልግሎትና ታካሚ ህጻናቱ ያለፉበትን መንገድ እግር በእግር ተከታትላ የዘገበችው አስቴር ምስጋናው ለምሽቱ የጤና ፕሮግራማችን ደግሞ በኢትዮጵያ የመጀመሪያ የሆነውን ልዩ የቀዶ ጥገና ሕክምና ትምህርት ፕሮግራም የተመለከተ ቅንብር ይዛ ቀርባለች። ዓለም አቀፉን የሕክምና ቡድን ከተቀላቀሉ በኋላ በተለያዩ አርባ ሀገሮች ውስጥ የበጎ ፍቃድ የሕክምና አገልግሎት መስጠታቸውን የሕክምና ቡድኑ መሪ ዶክተር ቺናድሬ አፍሪካ ውስጥ ይህንን ዕድል ያገኙት ኢትዮጵያ፣ ታንዛኒያ እና ሴራሊዮን መሆናቸውን ይናገራሉ። ቡድኑ ወደ ባህር ዳር በመምጣቱም የእውቀትና የቴክኖሎጂ ሽግግር ለማድረግ አግዟል ብለዋል። ኢትዮጵያ ውስጥ ወደ 120 ሚሊዮን የሚጠጋ ህዝብ አለ። በዚህ የቀዶ ህክምና አይነት የሰለጠነ አንድ የቀዶ ጥገና ሐኪም ብቻ ነው በመላው አገሪቱ ያለው። በመላዋ ኢትዮጵያ ይህን መርሃ ግብር የመሰለ ፕሮግራም ከአሁን ቀደም አልነበረም። ከሰሃራ በስተደቡብ ባሉ የአፍሪካ ሀገራትም ይህን መሰል ስልጠና የሚሰጥ አንድ ስፍራ በደቡብ አፍሪካ ብቻ ነው ያለው። ሆኖም እዚህ ያለን ግንኙነት በጣም ጠንካራ በመሆኑ በኢትዮጵያ የመጀመሪያ የሆነውን የህጻናት የፊት ቀዶ ህክምና ፌሎሺፕ ፕሮግራም፣ የህጻናት የአንገት በላይ ልዩ ህክምና እንዲሁም የከንፈርና የላንቃ መሰንጠቅ ህመም የገጠማቸው የአንድ ትውልድ ታዳጊዎችን የሚያክሙ ሀኪሞችን የሚረዳ ልዩ የቀዶ ህክምና ስልጠና መርሃ ግብር በማዘጋጀት ሂደት ላይ ነን። በባህር ዳሩ የጥበበ ጊዮን ስፔሻላይዝድ ሆስፒታል የአንገት በላይ ሐኪም ዶክተር መለሰም ይህንን ሀሳብ ይጋራሉ። ሰው ብቻ ይዘው ሳይሆን መሳሪያዎቻቸውን ይዘው ነው የሚመጡት። እስካሁንም ድረስ እኛ እነዚህ አንዳንድ በጣም ውድ የሆኑ ለከንፈር እና ለሽንት ቧንቧ የሚያገለግሉ ትንንሽ የመስፊያ መሳሪያዎች አሉ። በጣም ትንንሽ ን የመጀመሪያዎቹን የዩሮሎጂ ሃይፖስፔዲያ ሴት የሚባለውን ዶኔት ያደረጉን እነሱ ናቸው። የኤንቲ ወይም የከንፈርና ላንቃ ሴትም ዶኔት ያደረጉን እነሱ ናቸው። እቃዎቻቸውን መጥተው እኛን አስተምረው አሰልጥነው ትተዋቸው ነው የሚሄዱት። እኛ በነሱ መድኃኒቶች እየሰራ እንቀጥላለን ማለት ነው ሌሎቹን ከዛ በተጨማሪ ቀስ ብለው እኛን እጃችንን ይዘው እንደማለት ነው። ከመጀመሪያው ጀምሮ ትሬን ያደረጉት ይሄ በየትኛውም ኮስት ካልኩሌት ልታደረጊ የምትችው አይደለም። እያመጡት ያሉት ለውጥ ማለት ነው። ከዚህ ከፋይናንሻል እና ከማቴሪያል ኤዱ በተጨማሪ ሌላኛው ነገር ደግሞ የስራ ቲክሳችን፣ የስራ ባህላችን ይቀይራሉ። አንድ ዘመቻ አሁን እንግዲህ በአንድ ትሪፕ ሲመጡ የህክምና ኮስቱ እስካሁን በጣም ብዙ ጊዜ አራት አራት እየሆኑ መጥተዋል። ለሶስት ወይም ለአራት ጊዜ ደግሞ ሶስት ሶስት ሆነው መጥተዋል። ስለዚህ በዛ ልክ ስም ብለው ሲሰላ በአንድ ትሪፕ በአማካይ እስከ ሰባ ሺህ የአሜሪካ ዶላር ገደማ የሚደርስ የማቴሪያል እና የቴክኒካል ሳፖርት አለ ማለት ነው። ከሁሉም በላይ ግን በሀገር በቀል ሐኪሞች ደግሞ ይሄ ህክምና እንዲቀጥል ለማድረግ ያደረጉት ነገር ትልቅ ኢምፓክት አለው ማለት ነው። በሆስፒታሉ በነርስነት ሙያ በማገልገል ላይ ያለውና ከቀዶ ህክምና ቡድኑ ጋር አብሮ ሲሰራ የሰነበተው አዱኛ ታደሰ ከቡድኑ ጋር በመስራቱ ያተረፈውን እንዲህ ያስረዳል። አሁን ሶስተኛቸው ጊዜ ነው ከነሱ ጋር ሰራ እና በጣም አሪፍ የሆነ በተለይ በተለይ ለበሽተኛ ያላቸውን ርህራሄ ከነሱ በደንብ መውሰድ እያለው ማለት ነው። ፔሸንት እንደ ራሳቸው የራሳቸው ቤተሰብ እንደሚሰሩና እሱን የእኛም ለመውሰድ ትምህርት። ሲኤስአይ በተመሳሳይ በሀገራቸው የሰራው ስራ አነቃቅቷቸው እንደ አውሮፓውያን የዘመን አቆጣጠር ከ2010 አንስቶ ቡድኑን ተቀላቅለው በመስራት የሚገኙት ላይቤሪያዊቷ ነርስ በባህር ዳር ካገኘናቸው የበጎ ፈቃድ ባለሙያዎች አንዷ ናቸው። በተለይ ለዚህ ሕክምና አገልግሎት የሚያዘጋጅ ለነርሶች የሚሰጠውን ስልጠና ወስደው ስራውን መጀመራቸውንና ወዲህ ወደ ኢትዮጵያ የመጡትም በዚህ መንገድ መሆኑን ይናገራሉ። በጣም ደስ ይለኛል። ቀስ በቀስ ከሲኤስአይ ባለሙያዎች እየተማርንና ከሆስፒታሉ አስተዳደር ጋር በመተባበር ከቀዶ ህክምና በፊት ያለውን ዝግጅት ጨምሮ ህሙማንን እንረዳለን። እጅግ አድርገንም እንወደዋለን። ሲኤስ አይ በአጠቃላይ በዓለም ዙሪያ በበርካታ ሀገራት የሚሰራቸው የሚያስደስቱ ስራዎች እንዳለው ያስረዱት ወደ ኢትዮጵያ የመጣው የህክምና ቡድኑ ልኡክ መሪ ዶክተር ሲባ ችናድሬ እዚህ ኢትዮጵያ ውስጥ ያላቸው ተልእኮ ግን ከሁሉ የተለየ መሆኑን ይናገራሉ። I think the most exciting thing that we've seen, CSI operates in, in, has operated all over the world in many, many countries. But our mission here in Ethiopia is very special because the, the local authorities, uh, are very supportive. We, አብረን የምንሰራቸው በርካታ የጎለበቱ የትብብር ስራዎችም አሉን። ከቀዶ ሕክምና ባለሙያ አጋሮቻችን ጋር በተመሳሳይ ትብብር ለበርካታ ዓመታት ሰርተናል። እናም በዚያ ጊዜ ውስጥ አንዳችን ለሌላችን ያንን ሙያዊ አብሮነት በማዳበር ጓደኝነትንና በጣም የላቀ የቀዶ ጥገና ክህሎትን ማጎልበት ችለናል። ይህ ደግሞ በተቀረው ዓለም በሚካሄዱ የበጎ ፈቃድ አገልግሎት ስራዎች ታይቶ የማይታወቅ ነው ማለት ይቻላል እጅግ ልዩ እድል እዚህ ኢትዮጵያ ሰጥቶናል። እናም ወጣትና አዲስ የቀዶ ህክምና ባለሙያዎች የከንፈርና የላንቃ ስንጥቅ ልዩ ቀዶ ህክምና ስልጠና መርሃ ግብር እዚህ ባህር ዳር ዩኒቨርሲቲ ውስጥ ለመፍጠር ላለፉት አስር ወራት ሰርተናል። ይህም ጥብቅ ክትትል የሚቸረውና በመንግስት እውቅና የሚሰጠው ይሆናል። ይህም ፌሎሺፕ ማሰልጠኛ ፕሮግራም ይባላል። ለስምንተኛ ጊዜ የመጡት ቁጥራቸው 18 የሚደርሰው የበጎ ፍቃድ ሐኪሞች በኢትዮጵያ በነበራቸው ቆይታ በተለየ የወንድማማችነት እና እህትነት መንፈስ ታካሚዎቻቸውን ሲንከባከቡ ተመልክተናል። እንደ ሚሊኒ ያሉ በኢትዮጵያ ፍቅር የወደቁ ሐኪሞች ደግሞ ፍቅር የሚል ቃል ከሰውነታቸው ተነቅሰው አይተናል። የታዳጊ ህጻናትን ተስፋ የሚያለመልምና የወላጆችን መከራ የሚያቀለው ዓለም አቀፍ የሕክምና ቡድን ችልድረንስ ሰርጀሪ ኢንተርናሽናል በምህጻረ ቃሉ ሲኤስአይ የበጎ ስራውን ዘለቄታ ለማጽናት ቀጣዩን ኃላፊነት የሚረከቡ የሀገር ውስጥ ሐኪሞችን በልዩ ቀዱ ሕክምናው ለማሰልጠን መሰረት ለመጣል አዲስ ውጥን ጀምሯል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ዋሽንግተን ዲሲ ከሚገኘው ስቱዲያችን የሚተላለፈው የአሜሪካ ድምጽ የአማርኛ ቋንቋ ዝግጅታችን እንደቀጠለ ነው። በ18ኛው ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች ቅዱስ ጊዮርጊስ ነጥብ ሲጥል፣ ተከታዩ ባህር ዳር ድል አድርጓል። አርሰናል በአንፊፊልድ ነጥብ ሲጥል፣ ተቀናቃኙ ማንቸስተር ሲቲ አሸንፏል። ፊፋ ይፋ ባደረገው የሀገራት ደረጃ በወንዶች ብሔራዊ ቡድን አርጀንቲና፣ በሴቶች ደግሞ ዩናይትድ ስቴትስ ቀዳሚ ሆነዋል። በቀጣዩ የለንደን ማራቶን የመጨረሻ ውድድሩን እንደሚያደርግ የሚጠበቀው ሞፋራህ በጋቦን የተካሄደ የ አስር ኪሎ ሜትር ውድድር ተሳትፎ ሰባተኛ ወጥቷል። እነዚህንና ሌሎች የስፖርት ክንዋኔዎችን ያካተተውን ሳምንታዊውን የስፖርት ቅንብር ኬኔዳ ባታ ያቀርበዋል። ቤት ኪንግ የኢትዮጵያ ፕሪምየር ሊግ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሲቀጥል በ18ኛ ሳምንት መርሃ ግብር ሲዳማ ቡናን የገጠመው የሊጉ መሪ ቅዱስ ጊዮርጊስ አንድ እኩል በሆናቸው ውጤት ተለያይቷል። በዚህ ጨዋታ ነጥብ የተጋራው ጊዮርጊስ በ18 ጨዋታዎች 39 ነጥብ ሰብስቧል። ተከታዩ ባህር ዳር ከተማ ደግሞ ቅዳሜ ዕለት ፋሲል ከነማን ሁለት ለአንድ በማሸነፍ ከጊዮርጊስ ጋር የነበረውን የአምስት ነጥብ ልዩነት ወደ ሶስት አጥብቦ ለዋንጫው የሚያደርገውን ፉክክር ቀጥሏል። በሌሎች የ18ኛ ሳምንት ጨዋታ ዎች አርባ ምንጭ ከተማ መቻልን ሁለት ለአንድ በመርታት ከወራጅ ቀጠና የወጣበትን ነጥብ አስመዝግቧል። በሊጉ አራተኛ ደረጃ ላይ የሚገኘው ሐዋሳ ከተማ ደግሞ አዳማ ከተማን ሁለት ለዜሮ ሲረታ፣ አምስተኛ ደረጃ ላይ የሚገኘው ኢትዮጵያ ቡናም ወልቂጤ ከተማን አንድ ለዜሮ ማሸነፍ ችሏል። ዘንድሮ ሊጉን ተቀላቅሎ ጥሩ የውድድር ጊዜ እያሳለፈ ያለውና ሶስተኛ ደረጃ ላይ የሚገኘው ኢትዮጵያ መድን ከሌላው የዘንድሮ አዳጊ ቡድን ለገጣፎ ለገዳዲ ጋር ዛሬ በሚያደርገው ጨዋታ ማሸነፍ ከቻለ በነጥብ ከባህር ዳር ጋር ጋር መስተካከል ይችላል። ከአዲሶቹ ክለቦች መካከል 17 ጨዋታ ያደረገው ለገጣፎ ለገዳዲና 18 ጨዋታ ያጠናቀቀው ኢትዮ ኤሌክትሪክ እስካሁን ያስመዘገቡት እኩል 9 ነጥብ ብቻ ነው። የእንግሊዝ ፕሪምየር ሊግ ሶስተኛ ሳምንት ግጥሚያዎች ቅዳሜና እሁድ ሲካሄዱ በአንፊልድ ሊቨርፑልን የገጠመው አርሰናል ወሳኝ ነጥብ ጥሏል። አርሰናል በማርቲኔሊና ጄሱስ ግቦች ሁለት ለባዶ መምራት ቢችልም ባለሜዳዎቹ ከኋላ በመነሳት በሳላና ና በፈርሚኒዮ ግቦች ሁለት እኩል መለያየት ችለዋል። ውጤቱን ተከትሎ አርሰናል በሊጉ መሪነት የነበረው የስምንት ነጥብ ልዩነት ወደ ስድስት ዝቅ ብሏል። ቅዳሜ ዕለት ሳውዝሃምፕተንን አራት ለአንድ ያሸነፈው ማንቸስተር ሲቲ ቀሪ ተስተካካይ ጨዋታውን ማሸነፍ ከቻለ ከአርሰናል ጋር የሚኖረው የነበረውን የነጥብ ልዩነት ወደ ሶስት ያጠባል። ሲቲ በሜዳው ከአርሰናል ጋር የመልስ ጨዋታ ያለው መሆኑ በሰፊ የግብ ልዩነት የሚመራ ከመሆኑ ጋር ተዳምሮ ለዋንጫው ያለውን ተስፋ ከፍ ያደርገዋል። በሊጉ ሶስተኛና አራተኛ ደረጃ ላይ የሚገኙት ኒውካስል እና ማንቸስተር ዩናይትድም ተጋጣሚዎቻቸውን በመርታት ደረጃቸውን እንዳስጠበቁ ቀጥለዋል። በጊዜያዊነት ቼልሲን የመምራት ኃላፊነት የተረከበው ፍራንክ ላምፓርድ በመጀመሪያ ጨዋታው ሽንፈት ገጥሞታል። ከኤቨርተን አሰልጣኝነት ከተሰናበተ ከሳምንት ታት በኋላ ቼልሲን የተረከበው የቀድሞው የክለቡ አሰልጣኝና ተጫዋች ላምፓርድ ለግራን ፖተር መባረር ምክንያት የሆነውን የቼልሲን ደካማ አቋም ቀይሮ ማሳየት ባልቻለበት የቅዳሜው ጨዋታ በወልቭስ አንድ ለዜሮ ተረቷል። የዓለም እግር ኳስ ማህበር ፊፋ የሀገራትን የእግር ኳስ ደረጃ ይፋ ሲያደርግ በወንዶች ብሔራዊ ቡድን አርጀንቲና፣ በሴቶች ደግሞ ዩናይትድ ስቴትስ አንደኛ ደረጃ ላይ ተቀምጠዋል። የአርጀንቲና ብሔራዊ ቡድን ከስድስት ዓመት በኋላ ነው የመጀመሪያውን ደረጃ መያዝ የቻለው። ስምንት የአውሮፓ ሀገራት እስከ አስረኛ ባለው ደረጃ ውስጥ ሲካተቱ፣ የላቲን አሜሪካዋ ብራዚል ሶስተኛ ደረጃ ላይ ትገኛለች። ሌላዋን የላቲን አሜሪካ ሀገር አርጀንቲናን ተከትላ ሁለተኛ ደረጃ ላይ የምትገኘው የካታሩ የዓለም ዋንጫ የፍጻ ጨዋታ ተፋላሚዋ ፈረንሳይ ናት። አፍሪካዊቷ ሞሮኮ ከአለም አስራ አንደኛ ከአፍሪካ ደግሞ አንደኛ ሆናለች። ኢትዮጵያ ደግሞ ከአፍሪካ አርባ አንደኛ ከአለም አንድ መቶ አርባ ሁለተኛ ደረጃ ላይ መቀመጧን ፊፋ በድረገጹ ያወጣው መረጃ ያመለክታል። በሴቶች ምድብ ደግሞ ዩናይትድ ስቴትስ አንደኛ ደረጃን በመያዝ በፊፋ የደረጃ ሰንጠረዥ ላይ ያላትን የበላይነት ስታስቀጥል፣ አውሮፓውያኑ ጀርመን፣ ስዊድን፣ እንግሊዝና ፈረንሳይ በቅደም ተከተል ከሁለተኛ እስከ አምስተኛ ያለውን ደረጃ ይዘዋል። Thank you በመጨረሻም አትሌቲክስ በቀጣዩ የለንደን ማራቶን የመጨረሻ ውድድሩን እንደሚያደርግ የሚጠበቀው ሞፋራ በጋቦን በተካሄደ የ10 ኪሎ ሜትር ውድድር ላይ ተሳትፎ ሰባተኛ ወጥቷል። የአራት ጊዜ የኦሎምፒክ ሻምፒዮኑ ፋራ ከቀናት በኋላ ሚያዚያ 15 ለሚካሄደው የለንደን ማራቶን ውድድር በኢትዮጵያ ልምምድ ሲያደርግ የቆየ ሲሆን አቋሙን ለመፈተሽ በጋቦን ፖርትጄንቲ ጄንቲ ቅዳሜ ዕለት በተካሄደ የ10 ኪሎ ሜትር ውድድር ላይ ተሳትፏል። አትሌቱ 10 ኪሎ ሜትሩን ለማጠናቀቅ 30 ደቂቃ ከ41 ሰከንድ ዘንድ ነው የፈጀበት። በአትሌቲክሱ ዘርፍ ላበረከተው የላቀ አስተዋጽኦ የሰር ማዕረግ የተበረከተለት የ40 አመቱ ሞ ፋራ ዘንድሮ የመጨረሻ የውድድር አመቱ እንደሚሆን ባለፈው ጥር ወር ገልጿል። ፋራ እንደ አውሮፓውያኑ በ2022 በተካሄደው የለንደን ማራቶን ላይ በጉዳት ምክንያት ያልተሰለፈ ሲሆን ጡረታ ከመውጣቱ በፊት እንደሚሳተፍበት የሚጠበቀው የዘንድሮ ውድድር ከ2019 በኋላ የመጀመሪያ ሙሉ የማራቶን ውድድሩ ነው። በዚሁ የለንደን ማራቶን የአትሌቲክስ ውድድርን እንደሚሰናበትም የሚጠበቅ ሲሆን ቀነኒሳ በቀለን ጨምሮ በታሪክ ፈጣን የማራቶን ሰዓት ያስመዘገቡ ስመጥር አትሌቶች በውድድሩ ላይ ይሳተፋሉ ተብሎ ይጠበቃል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ጋቢና ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዳዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ ከአቀናባሪያችን ኤልያስ አስማረ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ የምሸውት ስመኝሽ የቆየ ነበርኩ በፕሮግራማችን ላይ ያሏችሁን አስተያየቶች በፌስቡክ አት ቪኦኤ አምሀሪክ ወይም በትዊተር ሃሽታግ ቪኦኤ አምሀሪክ በማለት ልታደርሱን ትችላላችሁ የዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ነው። ድምጻችሁን ቀርጻችሁ መልእክታችሁን ብታደርሱን ይደርሰናል። በነገ ውለት በተለያዩ ዝግጅቶች እንጠብቃችኋለን። እስከዛው ድረስ ሰላም ደናደሩ Gidi gidi gidi